ከእለት ወደ ዕለት በኢትዮጵያና በግብፅ መካከል የዲፕሎማሲ መካረርን እያስከተለ በመጣው በግዙፉ የህዳሴ ግድብ ግንባታ ጉዳይ ላይ ለመነጋገር የግብፅ የውጭ ጉዳይ ሚኒስትር መሐመድ ካመል አምር የፊታችን እሁድ አዲስ አበባ እንደሚገቡ ተነገረ። ኢትዮጵያና ግብፅ በአፍሪካዊነት መንፈስ ወደ ንግግር እንዲገቡም የአፍሪካ ህብረት ሊቀመንበር ዶክተር ንኮሳዛና ድላሚኒ ዙማ ማሳሰቡ ግብፅ የውሃ ጥቅሜን ይጎዳል የምትለው በአፍሪቃ ግዙፉ የሃይድሮኤሌክትሪክ ኃይል ማመንጫ ይሆናል የተባለው ህዳሴ ግድብ ግንባታ በምንም ሁኔታ እንደማይቆም የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ አመልክቶ እንደነበር ይታወሳል። ግብፅ ጦርነት አትፈልግም፣ ነገር ግን ሁሉም አማራጮች ጠረጴዛ ላይ ናቸው ሲሉ የግብፅ ፕሬዚደንት ሞሐመድ ሞርሲ ከትናንት በስቲያ ከተናገሩ ወዲህ በሁለቱ ሀገሮች መካከል ያሉት ሁኔታዎች የተካረሩ እንደሚመስሉ ዘገባዎቹ እየጠቆሙ ነው። በቻይና ለሚያደርጉት ጉብኝት ዛሬ ከአዲስ አበባ የተነሱት የኢትዮጵያ ጠቅላይ ሚኒስትር በጉዟቸው ወቅት አብሯቸው ለሚገኝ የኢትዮጵያ ቴሌቪዥን ጋዜጠኛ በሰጡት ለግብፁ ፕሬዚደንት ንግግር ምላሽ የሚሆን ሀሳብ ያዘለ መግለጫ እንዲህ ብለዋል። እንግዲህ ማንኛውም አማራጭ ማለት ጦርነትንም የሚጨምር ማለት ነው። በእኛ እምነት ካላበዱ በስተቀር ይሄን አማራጭ ይወስዳሉ ብለን አንገምትም። በውስጥ ጉዳያቸው የተወጠሩ ከመሆናቸው ጋር ተያይዞ አጀንዳ ለማስቀየር የአባይን ጉዳይ በከፍተኛ ደረጃ ማጋጋል እንደ አንድ መፍትሄ አድርጎ የወሰዱ ነው የሚመስለን። የድህነት ትግላችንን የሚጠቅም ፕሮጀክት ነው። ይህ ፕሮጀክት የኢትዮጵያ ህዝብና የኢትዮጵያ መንግስት ፕሮጀክት ነው። ስለዚህ ፕሮጀክቱን የሚያስቆም አንዳች ነገር ሊኖር አይችልም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዲህ አይነቱን መግለጫ ሲሰጡ ለመጀመሪያ ጊዜ መሆኑ ነው። የግብፁን የውጭ ጉዳይ ሚኒስትር የመጪው እሁድ የአዲስ አበባ ጉዞ አስመልክቶ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በሰጡት መግለጫ እኛ ሁልጊዜ በመነጋገር እንደምናምን ስንገልጽ ቆይተናል፣ ይህ ጉብኝትም እኛ የምንፈልገው ነው ብለዋል። ይሁን እንጂ ያሉ ዲና ሙፍቲ ጠንከር ባሉ ቃላት አክለው የግድቡን ስራ የማዘግየት ወይም የማቆም አንዳችም ሀሳብ አናስተናገድም። በሌላ በኩል ደግሞ ኢትዮጵያና ግብፅ ውዝግቡን ለመፍታት ወደ ንግግር እንዲገቡ የአፍሪካ ህብረት ጠይቋል። የህብረቱ ሊቀመንበር ንኮሳዛና ድላሚኒ ዙማ ጋዜጠኞች በሰጡት መግለጫ በአዲስ አስተሳሰብ ስሜትና መንፈስ ሁሉም ወገኖች አሸናፊ የሚሆኑበትን ግልጽ ንግግር መጀመር አስፈላጊ ነው። በቅኝ አገዛዝ ኃይሎች ግንዛቤና አካሄድ ሳይሆን በመላ አፍሪካዊነትና በአፍሪካ ሕዳሴ ስሜትና መንፈስ ነው ንግግሮቹ መካሄድ ያለባቸው ብለዋል። የቀድሞ የግብፅ አስተዳደሮች የአባይን ውሃ ሊነካ የሚችል ማንኛውንም ግድብ በወታደራዊ ኃይል የመምታት የመጠባበቂያ እቅድ ይዘው መኖራቸው 伊台湾。